ነገ አዲስ አበባ ላይ ለሚጀምረውና ለሁለት ቀናት ለሚዘልቀው የአፍሪካ ህብረት የመሪዎች ጉባኤ መሪዎቹ ዛሬ ምሽት አዲስ አበባ እየገቡ ነው። ወይም አብዛኞቹ ገብተው ተጠናቀዋል። ለሁለት ቀናትም በህብረቱ አዳራሽ ተቀምጠው ውይይት ያደርጋሉ። አጀንዳዎችንም ቀደም ብለው ቀርጸዋል። እነዚህ አጀንዳዎች ምንድናቸው በጥቂቱ የሚዳስስ እንዲሁም ደግሞ ምን ይጠበቃል የሚል ባለሙያዎችን ያካተተ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናልንም መግለጫ በጥቂቱ የያዘ ዘገባ አሰናድተናል። ዮናታን ዘብድዎስ እንደሚከተለው ያቀርበዋል። ከነገ ጀምሮ አዲስ አበባ ላይ ለሁለት ቀናት የሚካሄደው ሃምሳ አምስት አባላት ያሉት የአፍሪካ ህብረት ጉባኤም ትኩረት እንዲያደርግባቸው የሚጠየቁ ጉዳዮች ብዙ ናቸው። በአዋሳ ዩኒቨርሲቲ የፖለቲካል ሳይንስ ምሁር ዶክተር ንጉስ በላይ የአፍሪካ ህብረት የመሪዎች ጉባኤ ላይ ለውይይት በተያያዙት አጀንዳዎች ላይ አስተያየታቸውን ሰጥተዋል። ቀጥታ ከኢኮኖሚ ጋር ይያያዛል እና አፍሪካ ደግሞ እንደሚታወቀው ምንም በተፈጥሮ ሀብት የበለጸገች ብትሆንም በሰው ኃይል ልማትም በቂ የሚባል ህዝብ ቢኖራትም ወደ አንድ ነጥብ ሶስት ቢሊዮን የሚያክል ህዝብ አላት እና ይህን ያክል ይዛ ነገር ግን ራሷን ያልቻለች አህጉር ናት። አብዛኛው አፍሪካ ህዝቦች ከምዕራባውያን በሚሰጠን የምግብ ድጋፍ ነው የምንኖረን። ነገር ግን አፍሪካ ውስጥ ያለው የተፈጥሮ ሀብት አርለም ለአፍሪካውያን ለምዕራባውያንም የሚበቃ ሀብት ነበረን። ነገር ግን ይሄንን ሀብት መያዙ ብቻ ትርጉም የለውም። ሀብትህን በአግባቡ ማትጠቀምበት ከሆነ በአግባቡ ፕላን አርገህ እቅድ አርገህ ጥቅም ላይ የማታውለው ከሆነ የፈለገ የተፈጥሮ ሀብት ቢኖርህ አንተ ከተረጅነት አታመልጥም። ስለዚህ አፍሪካ ደግሞ ይህንን እጣ ፈንታን የገጠመን በጣም የካበተ የተፈጥሮ ሀብት አለን፣ ነገር ግን በአግባቡ አንጠቀምበትም። በየጊዜው ከሚደረገው ውይይቶች ባለፈ መሪዎቹ ለአጀንዳ ተፈጻሚነት ትኩረት መስጠት እንዳለባቸውም ተናግሯል። ከተረጅነት እንዴት መውጣት አለባት? ያላትን የተፈጥሮ ሀብት በአግባቡ እንዴት ነው መጠቀም ያለባት አጀንዳ ቅርጸው ወደ ተግባር የሚገቡ ከሆነ በጣም ጥሩ ነው። ነገር ግን አሁንም ይሄ አጀንዳ ተመልሶ ነገና ከነገ ወዲያ ተወያይተውበት አተገባበሩ ላይ አፈጻጸሙ ላይ የማይከታተሉት ከሆነ ለሚቀጥሉ ሁለት ዓመት በኋላ ሲመጡ ተመሳሳይ ነገር ግን እነዚህ አጀንዳዎች ሲገናኙ ለአንድ ቀንም ለሁለት ቀን ይወያያሉ። ከዛ በኋላ ለሚቀጥለው ጉባኤ እስኪገናኙ ያንን አጀንዳ ዘወር ብለው አያዩትም። ጉባኤው ዋና አጀንዳ የሚያደርገው የጤናና የምግብ ጉዳይ ቢሆንም እንኳን በሀገሪቱ ያለው የጸጥታ ጉዳይ ውይይት እንደሚደረግበትም ተናግሯል የጸጥታ ጉዳይ አሁንም አይደለም ገና ለሚቀጥለው አጀንዳቸውም አድርገው ይወያያሉ ምክንያቱም አፍሪካውያን በቀጥታም ይሁን በተዘዋዋሪ ከፍተኛ የሆነ የጸጥታ ችግር አለብን በዚህ ሳምንት እንኳ ብናይ በሁለት የአፍሪካ ሀገሮች መፈንቅለ መንግስት ተካሂደዋል ከዛ በፊት ደግሞ በሱዳን የተከሰተው እናውቃለን እና እንደዚሁም በተለያዩ የምዕራብ አፍሪካ የተለያዩ የውስጥም አጎራባጭ አገሮች በድንበርም ይሁን በግጦሽም ይሁን በተለያዩ ምክንያቶች ብዙ ግጭቶች አሉ ስለዚህ የጸጥታ ጉዳይ ሁል ጊዜ አፍሪካውያን አጀንዳ ነው ምክንያቱም ከዚህ ችግር ወጥተን አናቅም ለሀገሪቱ የጸጥታ ጉዳይ ልባት መስጠት ለተወሰኑ ሀገራት ወይም ቀጠናዎች ብቻ ትኩረት በመስጠት የተናጠል መፍትሄ ማምጣት እንደማይቻልም ዶክተር ንጉሥ ተናግሯል በአቅጣጫ ምስራቁ ምዕራቡ ደቡቡ ሰሜኑ አፍሪካ ብዬ ልጠቅስልህ አልችልም ምክንያቱም በተለያየ ወቅት የተለያየ ግጭቶች ተነስተዋል በአፍሪካ ለምሳሌ ከ2011 በፈረንጅ አቆጣጠር ጀምሮ ካየህ ሰሜን አፍሪካ በጣም የተበጠበጠ ነበረ ቢኮዝ ኦፍ ስፕሪንግ ሪቮሉሽን የጸደዩ አብዮት እንደዚሁ በተለያየ ጊዜ ደግሞ በቅኝ ግዛት ምክንያት የተቀበረ ቦምብ ጊዜ እየጠበቀ የሚፈነዳ ቦምብ ደግሞ በምዕራብ አፍሪካና እንዲሁም በተወሰኑ ምስራቅ አፍሪካዎች በተለያዩ ጊዜ እንደዚህ የሚፈነዳ ግጭት አለ። ስለዚህ ይህንን አካባቢ ብለን መጥቀስ አንችልም። ነገር ግን አንድ ነገር ማወቅ ያለብን አፍሪካውያን ትኩረት ሰጥተው ስለ ጸጥታ ጉዳይ መወያየት ከፈለጉ ከአውሮፓ ህብረት ትምህርት መውሰድ አለባቸው። የአውሮፓ ህብረት ጠንካራ ህብረት ነው። በአውሮፓውያን ያ ህብረት ዲዛይን የተደረገው የተቋቋመበት ዓላማ ለአውሮፓውያን ጥቅም እና ፍላጎት የሚያሟላ ድርጅት ተብሎ ነው የተከፈተው። ለአውሮፓውያን መሪዎች አይደለም ለአውሮፓውያን ህዝብ ፍላጎት ተብሎ የተቋቋመ ድርጅት ነው። በሌላ በኩል አዲስ አበባ ላይ በሚካሄደው በዚህ የመሪዎች ስብሰባ በህወሓት ታጣቂዎችና በኢትዮጵያ መንግስት እንዲሁም ኤርትራን ጨምሮ በአጋሮቻቸው መሃል በሚደረገው ጦርነት መሀል የደረሰው ሰፊ ጥቃት ቅድሚያ ሰጥቶ እንደሚመለከተው የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ባወጣው መግለጫ ጠይቋል። ድርጅቱ በመግለጫው በህብረቱ ስብሰባ ላይ የዲሞክራቲክ ሪፑብሊክ ኮንጎ ፕሬዝዳንት ፌሊክስ ቼሲኬድን ተክቶ የህብረቱ ሊቀመንበር ሆነው የሚመረጡት የሴኔጋል ፕሬዚዳንት ማኪሳል ሰብአዊ መብት፣ የህግ በላይነትና ተጠያቂነት የህብረቱ ቀዳሚ አጀንዳ እንዲሆን እንዲያደርጉም አሳስቧል። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ጥናት መምህር የሆኑት አቶ አወላሊ በበኩላቸው ሰላሳ አምስተኛ የአፍሪካ ህብረት የመሪዎች ጉባኤ ከቀድሞዎቹ ትምህርት በመውሰድ የተሻለ ውጤት ለማምጣትና ለአህጉሩ ህዝቦች ጥቅም መቆም እንዳለበት ተናግሯል። አፍሪካ ላይ ያለው ጫና ይታወቃል። አፍሪካ ላይ ያለው ችግር አብዛኛው በውጭ ጣልቃ ገብነት የሚፈጠር ችግር ነው። የቀድሞ ቅኝ ገዥዎች በአፍሪካ ሀገራት ላይ በሚያደርጉት ጣልቃ ለምሳሌ የሚፈጠሩ ችግሮች በጣም ብዙ ናቸው። አፍሪካ ውስጥ ብዙ መፈንቅለ መንግስቶች ማየት እንችላለን። ከፍተኛ የሆነ የኢኮኖሚ ጫና አፍሪካ ውስጥ እንዲኖር ያደርጋሉ እና በጣም ከፍተኛ የሆነ ብዝበዛ አለ። ይሄ ጫና አፍሪካ ውስጥ የተወለደ ሳይሆን በቀድሞ ቅኝ ገዢዎች አፍሪካ ላይ ሆን ተብሎ እንዲፈጠር የሚደረጉ ብዙ ችግሮች ናቸው። የአሁኑ አፍሪካ መሪዎች እንግዲህ ዋና የቤት ስራቸው እንዴት አድርገን ይህን የውጭ ጫና ኢምፔሪያሊዝም፣ የእጅ አዙር ቅኝ ግዛት፣ ዘመናዊ ቅኝ ግዛት እንዴት አድርገን በትጋት የሚወያዩበት በቅርበት የሚናገሩበት መፍትሄ የሚያስቀምጡበት አቅጣጫ የሚያስቀምጡበት ስብሰባ አድርጎ ለማስቀመጥ ይቻላል። የአፍሪካ ሕብረት እንደ ሌሎቹ ቀጠናዊ ሕብረቶች ተመሳሳይ አቋም በመያዝ ይወክላለሁ ለሚለው አፍሪካውያን ድምጽ መሆን እንዳለበትም ተናግሯል። የአፍሪካ ሕብረት ሲመሰረት ዋና ሀሳቡ የአፍሪካን ሕዝብ አንድ አድርጎ ለአፍሪካ ሕዝቦች ነጻነት ትግል የሚቆም ድርጅት የአፍሪካ ብዙ ሀገራትን ከሀምሳ በላይ የሚሆኑ ሀገራትን ከጎኑ አሰልፎ የአፍሪካ ሕዝቦችን አንድ አድርጎ ለነጻነት መታገል ነው አንደኛው የአፍሪካ ሕብረት ሲመሰረት የነበረው አንዱ ሀሳብ። ሁለተኛው ደግሞ የነጮችን የበላይነት እንዴት ማስቀረት ይቻላል በአፍሪካ ላይ የሚለውን ጉዳይም አንዱ የ የአፍሪካ ህብረት ሲመሰረት የነበረ ዓላማ ነው። ስለዚህ መሪዎች ይህን ተገንዝበው የአፍሪካ ህብረት የአፍሪካ አይኖች ጠበቃ እንዴት መሆን ይችላል፣ የተዋጣለት ተቋምስ እንዴት መሆን ይችላል እንደ አውሮፓ ህብረት እና እንደ ሌሎች ጠንካራና ለአፍሪካ ሀገሮችና ለአፍሪካ ህዝብ የቆመ በተደጋጋሚ በሱዳን በቡርኪና ፋሶ ስናይ በማዕከላዊ አፍሪካ በነ ቻድ በነ ማሊ አጠቃላይ ይሄ ኢንሴኪሪ የሆኑ የአፍሪካ አካባቢዎች አሉ። የጸጥታ ጉዳይ ትልቅ ቦታ ያገኛል ብዬ ነው የማስበው። ይህንን ካልተወያዩ ተወያዩ ራሱ ስህተት ነው ብዬ ነው የማስበው። በዚህ ጉዳይ ላይ ተነጋግረው መፍትሄ የሚያስቀምጡበት ትልቅ መድረክ ትልቅ ኢቬንት ነው ብዬ ነው የማስበው ገልጾ የሁማን ራይትስ ዎች የአፍሪካ ዲሬክተር የሆኑት ካሪን ካሬዛ ናንቱሊያም የአፍሪካ ህብረት አባላት የኢትዮጵያ መንግስትን ጨምሮ በኢትዮጵያ ጦርነት ውስጥ የተሳተፉት ሁሉም አካላት የፈጸሙትን ከፍተኛ ወንጀል በቸልተኝነት ሊያልፉት አይገባም ብሏል። መግለጫው አክሎ በቡርኪና ፋሶ በቻድ በጊኒ በማሊና በሱዳን የተካሄዱትን መፈንቅለ መንግስት ጨምሮ መንግስት በኃይል ለመጣል የሚደረጉ ሙከራዎችና ወታደራዊ ኃይሎች ስልጣን መቆጣጠር ባለፈው ዓመት እየጨመረ መምጣቱን ይህም ህዝብ የራሱን መንግስት መምረጥ እንዳይችል እያደረገውና ለከፍተኛ የሰብአዊ መብት ጥሰት ያጋለጠ መምጣቱን በመጥቀስ የአፍሪካ ህብረት ገደብና ተጠያቂነት የሌለውን ስልጣን እንዲያግድ የምርጫ መጭበርበሮችና የፖለቲካ ጭቆናዎችን የሚያስቀሩ ጠንካራ ፖሊሶች እንዳወጣ ጠይቋል የሴኔጋሉ ፕሬዚዳንት ኃላፊነታቸውን የሚረከቡት እነዚህ ሁሉ የጸጥታና የጤና ችግሮች በአገሪቱ ላይ በበረከቱበት እንዲሁም የፖለቲካ ብጥብጦችና አለመረጋጋቶች የተዛመቱበት ወቅት መሆኑን ያሰምሩት፣ ካኔዛናንት ሱሪያም ፕሬዚዳንቱ ሳል የአፍሪካ ህብረት በተመሰረተበት ዋና መርህ መሰረት መንግስታት በሚያደርሷቸው ጥቃቶች ላይ ጠንካራ አቋም በመያዝ ተጠያቂዎች ፍትህ እንዲያገኙ በማድረግና ከቀሪው ዓለም ጋር እኩልነትና ሚዛናዊ የሆነም ግንኙነት እንዲኖር በማድረግ ጠንካራ አመራር ማሳየት ይችላሉም ብሏል። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብድዮስ ሐዋሳም።